ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ ሀብታሙ ጽዩም አብሬያችሁ አመሻለሁ። ከቅርብ ጊዜያት ወዲህ አዲስ የሙዚቃ አልበሞች በብዛት እየወጡ ነው። ባለፉት ሶስት ወራት ብቻ ከስድስት በላይ አልበሞች ወደ አድማጮች ደርሰዋል። የአዳዲስ አልበሞች መበራከት በሙዚቃው ዘርፍ ውስጥ ያለውን ፋይዳ በተመለከተ ከባለሙያዎች ጋር ተነጋግረናል። አስማማዋዬ ነው ዘገባውን ያሰማናል። ጉንጫ ያወጣም ሰንብር አይጎልም፣ ቢሳም ከንፈር አክፈሩ የላኩት ዳብሰው ማስተዋል እያዩ በቅርቡ የሙዚቃ አልበሞቻቸውን ከአድማጮች ጆሮ ካደረሱ ወጣት ድምፃውያን መካከል አንዱ ነው። የመጀመሪያ አልበም ስራው በመግቢያው ላይ ያዜመልንን መጥቼ ነበር በሚል የሰየመውን ጨምሮ 14 ዜማዎችን ይዟል። በዩቲዩብ የማህበራዊ ትስስር ገጽ ከተለቀቀ አንድ ወር የሆነው አልበሙ በአድማጮች ዘንድ እንደተወደደለት ማስተዋል ይናገራል። በጣም ደስ ይላል። ስሜቱ አክ አልበም ጨርሶ ማውጣት በራሱ ብቻ በጣም ደስ የሚል ስሜት አለው። ትንሽ እረፍት አለው እና በተለይ ደግሞ ረጅም ጊዜ የወሰደ ስራ ስለሆነ ትልቅ የሆነ ደስታ፣ ደስ የሚል ስሜት እፎይታ አለው ጠቅለልስ አድርገው እና እዛ። በተረፈ ደግሞ የሰዎችንም ደግሞ ሪስፖንስ ስታዩ ደስ ይላል፣ እጅግ በጣም ደስ ይላል። የሰራው ሰው ሲወድን ለምናምን በጣም እጅግ በጣም ደስ ይላል። ፈጣሪ የተመሰገነ። ሌላ ምንም ምን ይባላል። በአሁኑ ወቅት ከማስተዋል በተጨማሪ በርካታ ወጣት ድምፃውያንም የሙዚቃ አልበሞቻቸውን አጠናቅቀው ለአድማጮች እያደረሱ ይገኛሉ። ባለፉት ሶስት ወራት ብቻ እንኳን ሮፍናን፣ ኑሪ አስቻለው፣ ፈጠነ፣ የማርያም ቸርነት ወይም የማና ልዑል ሲሳይ አዲስ ስራዎቻቸውን ካበረከቱ ወጣት ድምፃውያን መካከል ናቸው። የሙዚቃ አስተማሪና ድምፃዊት ብሌን ዮሴፍ በብዛት እየወጡ ያሉት የሙዚቃ አልበሞች ልዩ ልዩ የዜማ ስልትና ቃና ይዘው የመጡ ናቸው ትላለች። ይህም ለሙዚቃ አፍቃሪያን ከቀደሙት ዘመናት የተሻለ የላይ ምርጫ እንዲኖራቸው እድልን የሰጠ ስለመሆኑ ትናገራለች። በሀገራችን የሆነ የተገደበ አይነት የሙዚቃ ስታይል የሙዚቃ መሳሪያም ብትል ቅንብርም ብትል በቃ ኤቭሪቲንግ ካለር የአልበም ካለር የሚባለው ነገር አንድ አይነት ሆኖ ለብዙ ዘመናት ቆይተናል። አልበም ሲባል እኔ ማለት በቃ ቁጭ ብለው ሁለት አልበሞችን እንኳን ሶስት ሁለት አልበሞችን በጣም ፖፑላር የሆኑ አልበሞችን ስታይ የምታገኘው እንዳለ ሲክሴት ወይም ችክችካ የሚባል ምት ታገኛለ። ከዛ አንድ ሁለት ሬጌ ጠብ ይደረጋል። ከዛ ስሎ ዘፈን መጨረሻው ትራክ ላይ ኢቨን የትራክ ነምበሩ እራሱ ሳይቀየር በቃ ህዝብ የሚፈልገው እንዲህ አይነት ነው ተብሎ አንድ ፖፑላር የሆነ ነገር እንደ ሞዴል ይዞ በቃ በጣም በጣም ተደጋጋሚ የሆነ ከለር ነው። በጣም ለብዙ አመት ፕሮጀክት ተደርጎ ነው አንድ ደግሞ አልበም የሚወጣው። ስድስት ሰባ ስምንት አመት ፈጀ እየተባለ ሲወጣ የምታገኘው ኦሬዲ ብዙ በቃ ብዙ የሰማኸውን አይነት ነው። እና አሁን በቅርብ የሰማናቸው አልበሞች ላይ በርካታ የሙዚቃ አይነቶች ነው የወጡት እንደ ኢትዮጵያ ሙዚቃ ብዙ ያልሰማናቸው የሚመስሉ አሁን በቃ በቅርብ ጊዜ የሰማናቸውን ራሱ እንደምሳሌ ማንሳት ብንሞክር ማለት ነው በጣም ፎክ የሆነ ስራን አስቻለው አወጣ። በጣም ፎክ ነው። በጣም ቱባ የሆነ በደንብ በቃ ሀገረኛ፣ ከሙዚቃው ጨዋታ እስከ ቅንብሩ ብዙ ቱባ የሆነ ነገር ሰምተን፣ ከዛ ደግሞ የማን ደግሞ ሰምተናል በጣም ወርልድ ፊውዥን ወይም ዓለም አቀፋዊ የሆነ ስሜት ያለው ከኢትዮጵያ ውጭ የሆነ የሙዚቃ መሳሪያዎችንም የከተተ ከዛ ደግሞ ሌላ ፖፕ ስራዎችን ሰምተናል። በጣም እውቅ የለመድናቸውን የሚመስሉትን ከዛም ካቨር ድጋሚ የሚሰሩ ስራዎችንም ሰምተናል። እና አሁን እነዚህ አማራጮች በአንዴ በተወሰኑ ወራቶች ውስጥ ነው የወጡት። እነዚህ መውጣታቸው በጣም ለአድማጭ ብዙ በቃ ምርጫ ነው የሚሰጠው የቱን እንደሚወድና እንደማይወድ እራሱ ለመለየት ምክንያት የሚሆኑ ስራዎች ነው የሚሆኑት፣ ማለት ነው። አማራጮች ሲበዙልኝ የቱ እንደምትወድ የቱ እንደማትወድ ለማወቅ ትችላለ። አንድ አይነት ነገር እየተሰጠ ሲሆን ግን ከባድ ሊሆን ይችላል እና እኔ በጣም በጣም ትልቅ አድቫንቴጅ ሆኖ ነው የሚታየኝ። ብሌን የሙዚቃ አልበሞች በዚህ መልኩ በርከት ብሎ መውጣታቸውን ከሙዚቃ ዘመን ለውጥ ጋር አያይዛ ትመለከተዋለች። በተመሳሳይ ጊዜ ብዙ አልበሞች የምናገኝበት ነገር ምናልባት ይሄ የዘመን ለውጦች የሚፈጠሩበት በኢትዮጵያ ሙዚቃ ላይ ያለ አይደለ? የሆነ ሲቀየሩ የሚያስታውቁ ዘመኖች አሉ። እየኖርክበት ሲሆን አንዳንዴ ኖቲስ ላታደርገው ትችላለህ። ካለፈ በኋላ ነው የምናስተውለው ይሆናል እንጂ አንዳንዴ ዘመኖች የሚቀየሩበት ፖይንት እሱ ቦታ ላይ እያለን ይመስለኛል። አሁን እንደ ሙዚቃ ደግሞ በሀገራችን ማለት ነው እነዚ ይመስለኛል እንግዲህ አንዱም አንዱም ሌላኛው መገለጫ ዘመን ዘመኑ በምን መልኩ እየተቀየረ ነው። በሙዚቃው በሙዚቃውን እየተቀየረ የሚመስለኝ የበለጠ ኢንዲቪዥዋል ኢፈርት ነው፣ አሁን ያለው የግለሰቦች፣ አሁን በፊት ላይ በኦርጋናይዜሽን ወይ ደግሞ እንደ አሳታሚ አከፋፋይ፣ ብዙ ነገሮች አሉ። አሁን ግን አሁን ያመጣው በቃ ዘመኑ በዩቱብ የመሆኑ ነገር እዛ ሞር ኦንላይን የሆኑ ነገሮች፣ የሶሻል ሚዲያው ዶሚኔት ማድረግ አንድ ላይ ሆኖ ሞር የራሳቸው የሆነ ነገር ነው የሚኖራቸው። አከፋፋይም፣ አሳታሚ ምንም ሳይሆን አንድ ሙዚቀኛ በራሱ የሚፈርት በግሩፕ የሚፈርት ሆኖ ግን በራሱ መንገድ የሚሄድበት ጊዜ ላይ ነው ያለ ነው። ይሄ ግምገማም የለም። ያሁን የሳንስሩ ጊዜም ታሪክ ሆኖ አለፈ። ከዛ በኋላ የአሳታሚዎቹም የሁሉም የሁሉም ነገር ታሪክ ሆኖ እያለፈ ይመስለኛል። አሁን ላይ በቃ የግለሰቦች ወይ ኢንዲቪዥዋል አርቲስቶች ልክ ዓለም ላይ ቀደም ብሎ ቢሆንም ይሄ ነገር በደንብ የተደላደለ እኛ ጋር ግን አሁን ያ ነገር እየተደላደለ ይመስለኛል። በቃ ሁሉም የራሱን አሻራ የሚያሳርፈው እራሱ በፈለገው መንገድ ራሱ ኦን በሚያደርገው መንገድ ከዛም ደግሞ በፋይናንሽል በገንዘብም ብታዩ አንዴ ከሚከፈሉ የበለጠ ላይፍ ታይም የሆነ ነገር ሁልጊዜም በቃ እንደ ሮያሊቲ የሚሆን እንደምን የሚሆኑ ነገሮችን እያሰበ የሚሰራ ትውልድ ላይ ያለን ይመስለኛለሁ። እንዚራ በሚል የሰየመውን አልበሙት ሰርቶ ለማጠናቀቅ ረጅም ጊዜ እንደወሰደበት የሚናገረው ድምፃዊ ማስተዋል እያዩ በኮሮና ወረርሽኝ ወቅት የነበረው የጥሞና ሁኔታ ስራዎችን ለማፍጠን እንደረዳው ያስታውሳል። ይህም ምናልባት ሌሎችም በተቀራራቢ ጊዜ ልዩነት ስራዎቻቸውን ለመልቀቃቸው ምክንያት ሊሆን እንደሚችል ያስረዳል። የሚገርምት ይሄ ዘመኑ ጥሩ ሆነና በደንብ ብዙ ዲጂታል ፕላትፎርሞች አሉ። ኢቨን አሬንጅመንትም ወይም ሙዚቃ ቅንብሩም የሚሰራበት ወይ ሞር ዲጂታል ሎካላይዝድ የሆነ አሰራር ነው እና ስራውን የማቅለሉ መንገድ በደንብ ሰፍሮ ይሆናል። ጥሩ የሆነው በዛ ምክንያት ይመስለኛል። ይህ ኮቪድን ዓለም ላይ የነበረው በሽታ አርቲስቱን በተለይ ደግሞ ቤቱ ቁጭ ብሎ እንዲያሰላስና እንዲሰራ ግዞት አርቤ የተስፋ አደርጋለሁ እኔንም ጨምሮ ማለት ነው። ለዛ ይመስለኛል አሁን በተደራራርቢ ብዙ ስራዎች አንድ ላይ የወጡበት ምክንያት ለዛ ይመስለኛል። በእርግጥ የወረሽኙ ወቅት ለአልበም ስራዎች ዝግጅት ሚና እንደነበረው የምታምነው የሙዚቃ መምርቷ ብሌን በበኩሏ የሙዚቃ አልበምን ሰርቶ ማጠናቀቅ የሚያስገኘው የሙዚቃ ፍቅረኛን ከበሬታም አሁን ለታየው ተነሳሽነት ሌላው ምክንያት ሊሆን እንደሚችል ታክላለች። አንድ ሙዚቀኛ አንድ ዘፋኝ በቃ ትልቁ እንደ አላማ አድርጎ እንደው እስከዛ ድረስ ነጠላ ዜማ እየሰራሁ ልቆይ እንጂ አልበሜንማ በዚህ ጊዜ ስራ አልበሜንማ ሳልሰራ ነው የሚለው ትልቅ እንደ ግብ ነው። ደግሞ ስታስበውም በጣም ብዙ ልፋት፣ በዛም በጣም ብዙ ጊዜና ብዙ ነገር የሚወስድ ነገር ስለሆነ እንደሱም መባሉም አያንስበትም። በእርግጥ እና እሱ ነገር አንዱ ምክንያት ይመስለኛል። በዘመኑ በተለይም የማህበራዊ ትስስር ገጽ መተግበሪያዎች ሙዚቀኞች ወደ አድማጮች በቀላሉ ስራቸው እንዲያደርሱ አስችሏቸዋል ትላለች መምርት ብሌን ዮሴፍ። ይህም የራሱ አሉታዊና አዎንታዊ አስተዋጽኦ እንዳለው ታመለክታለች። የሙዚቃ ጥራትን በሶሻል ሚዲያ ውስጥ ባለው ጩኸት በሱ መለካት ልክ ላይሆን ይችላል፣ ግን ዘመን እንደዚህ ነው የራሱን አድቫንቴጅ ሲሰጥ ሁልጊዜም ደግሞ ከጎኑ ይዞት የሚመጣው ነገር አለና ሁሉም ነገር በቃ ሊሰካካል ልክ ሊሆን አይችልም ብዬ አስባለሁ። በተለይ አርት ላይ ሁሌ ሁሉም ዘመን ላይ እንዲህ ነው። የሚያስማማ ፕላትፎርም ኖሮ አያውቅም። ሁሌም ኮምፕሌን የሚኖርበት ነገር ይኖራል። የትኛው ያመዝናል የሚለውን ማየት ነው እና ሁልጊዜም እንዳልኩ ዲስአድቫንቴጅ ሊኖር ይችላል ወይ ደግሞ የማይሆን ወይ ይሄ እንዲህ ሊሆን ነው እንዲህ ነገር የምትልደው ነገር ሊገጥምህ እንዳለ ሆኖ ግን፣ እንደው በንጹህ በቀና ልቦና ስታየው በጣም የሚገርሙ የሙዚቃ ባለሙያዎች ፍንትወ ብለው የወጡበት ጊዜ ነው አሁን ካለንበት ዘመን ጋር ማለት ነው። በፊት ላይ ወይ በሲዲ ወይ በካሴት የተወሰኑ አንጋፋዎችን ብቻ ነበረ ደጋግመን የምናየው። ከሆነ ጊዜ በኋላ የነጠላ ዜማውም ከመጣ ከዛም ደግሞ አሁን ወደ አልበም ሲመጣ እነዛ ሲተጉ የነበሩት በነጠላ ዜማው ስራ ላይ አሁንም ድረስ እነሱ ናቸው ወደ አልበም መንፈስ ውስጥ መጥተው በጣም በቃ የሚያስደንቁ ስራዎችን ሲሰሩ የምታየው እና ይሄ የዘመን ሽግግር የሚመስለኝ አንዱም እሱ ነው። ጎንደር ተወልዶ ባህር ዳር ያደገውን ማስተዋል እያዩን ብዙዎች በቴሌቪዥን መስኮት በተላለፉ የሙዚቃ ተሰጥኦ ውድድሮች ላይ ያውቁታል። በቅርቡ በሙሉ አልበም ስራው የመጣው ድምፃዊ ማስተዋል የሁለተኛ አልበም እቅዱንና ቀጣይ ትልሞቹን በተመለከተ በሚያወጋን ሀሳቡና የሚያንጎራጉርልን ሁለተኛ ዘፈኑ ግብዣ ልትሰናበታችሁ፣ ከዚህ በኋላ እግዚአብሔር መቼም ሀገራችንን ሰላም ያደርግልንና እኛንም ዕድሜ ሰጥቶንና ከጾሙ በኋላ ልክ ፋሲካ እንደተፈሰከ ከዳግማ ትንሳኤ በኋላ አንድ ሪሊዝ ኢቨንት ስላላደረግን ስላልሰራ አርቲስቶቻችንን ባለሙያዎቹንም ሰብሰብ ባድርገን ሪሊዝ ኢቨንት እናዘጋጃለን ብለን ተስፋ እናደርጋለን። ኦልሬዲ ፕሮግራሙን ጀምረናል። ፕሮሰሱም ልክ አልበሙ ከወጣ በኋላም ያው ሁላችንም ስራ ላይ ነን፣ እንግዲህ እየሰራ ነው ምን ይዘን እንደምንመጣ እንግዲህ ፈጣሪ እንግዲህ እንዲጨምርበትና ጥሩ ነገር ይዘን እንደምንመጣ ተስፋ አለ። ስንቴ ልማረክሽ ልማረክሽ በውበት ሽ ስንቴ ልሽ በኩራት ልሽ በኩራት እያጣው ቃላት ለዘመን I am a man. I am yuma. man. I am a man. I a man. I a man. Tog us att kundfata, tunna fick änga i'll of a tea ዜና ቪኦኤን ከአሜሪካ ድምፅ እየተከታተላችሁ ያላችሁት በአመታት ውስጥ አልፎ አልፎ የሚከሰተውን የፀሐይ ገርዶዎች ለመመልከት በተለይ በሰሜን አሜሪካ የሚኖሩ ህዝቦች እየተጠባበቁ ይገኛሉ። የክስተቱን ምንነትና ውጤት ለማወቅ በዩናይትድ ስቴትስ የጠፈር ምርምር ተቋም ውስጥ ባለሙያ ጋብዘናል። ዶክተር ብርሃኑ ቡልቻ ይባላሉ። ኤደንጋ ደግሞ ከሳቸው ጋር አጠር ያለ ቆይታ አድርጋለች። ቡልቻ እባላለሁ። አሁን የምሰራው በ የህዋ ተመራማሪ ነኝ የሚሰራውን በናሳ ነው አንቺ እንዳልሽው የኛ ያለንበትን ሶላር ሲስተም የሚያጠና ኢንስትሩመንቶችን መስራት ነው የኔ ሀላፊነት በናሳ የኔ ሴንተር የናሳ ሴንተር ያለው ሜሪላንድ ጋደርድ ስፔስ ፍላይት ሴንተር ይባላል እሺ በድጋሚ በጣም ነው የማመሰግነው ዶክተር እንግዲህ ዛሬ ያገናኘን ጉዳይ አሁንም በጎርጎሮሳውያን ዘመን አቆጣጠር ኤፕሪል ኤይት ላይ 2024 የፀሐይ ግርዶሽ ወይም ደግሞ ሙሉ የፀሐይ ግርዶሽ በዚህ በዩናይትድ ስቴትስ የተለያዩ ከተሞች ግዛቶችም ያልፋል ተብሎ ይጠበቃል እና በሱ ነው። እና እስቲ እንግዲህ በተራ አማርኛ የፀሐይ ግርዶሽ ስንል ምን ማለታችን ነው? እንዲሁም ደግሞ ጨረቃ እንዴት ፀሐይን ትጋርዳለች የሚለውን እስቲ ያስረዳል። ያው እንደሚታወቀው ግርዶሽ ጨረቃ በፀሐይና በመሬት መካከል ላይ ስትሆን የሚፈጠር ነው። አሁን ቅድም ያነሻሹ ጥያቄ ጨረቃን የምታክል አነስ ያለች ግዑዝ ነገር ትልቅ ፀሐይን መሸፈን እንዴት ቻለች የሚለው ኢምፖርታንት ኮሽን ነው እና ይህን ለመመለስ ሁለት ፋክቶችን ላንሳ። የመጀመሪያው ጨረቃ ያለበት ፖዚሽን ከፀሐይ ጋር ካለበት ፖዚሽን ጋር ሲነጻጸር፣ አሁን እንግዲህ ከምድር ላይ ሆነን ስናያቸው ጨረቃ ለእኛ በአራት መቶ አምሳ እጥፍ ትቀርበናለች ከፀሐይ ርቀት ጋር ሲነጻጸር ይሄ አንዱ ኢምፖርታንት ፋክት ነው ሁለተኛው የጨረቃና የፀሐይ ሳይዝ ልዩነት እንዲሁ በተመሳሳይ አራት መቶ ሀምሳ እጥፍ ጨረቃ ታንሳለች ከፀሐይ ይሄ ሁለቱ ሲደመር የጨረቃ ያለችበት ቦታና ማነሷ ግን ፕሮፖርሽናሊቲ በመጠበቁ ጨረቃ ፀሐይን ስትሸፍን ሙሉ ለሙሉ የመሸፈን እድል ያጋጥማታል ማለት ነው። ይሄ የአፓረንት ሎክ ወይም ደግሞ ስናይ ኦብጀክቷ በጣም ትንሽ ብትሆንም ራቅ ብለን ስናያት ወይም ደግሞ ትክክለኛ ፖዚሽን ለሆነ ስናያት የመሸፈን አቅም አላት ማለት ነው። ይህንን ለማስረዳት ተመሳሳይ አውሮፕላኖችን ብናይ ጎናችን ሲቀርቡ በጣም ተለቅ ብለው ይታያሉ፣ ግን ራቅ ሲሉ በጣም ያንሳሉ። ራቅ ያለውን አውሮፕላን በእጃችን ልንሸፍነው ላናየው እንችላለን። ምክንያቱም ካለበት ዲስተንስ በእጃችን መሸፈን ስለሚችል ማለት ነው። እንደዚህ አይነት አክቹዋል ሳይዛቸውን ሳይሆን የሚያሳይን አፓረንት የሆነ ወይም ሲታዩ የሚመስሉን ካላቸው ርቀት፣ ተመሳሳይ ጨረቃ ፀሐይን የምትሸፍንበት በጣም ኢምፖርታንት የሆነ በሶላር ሲስተማችን ላይ ሎኬሽኗ ትክክለኛ ስለሆነ፣ እንዲሁም ሳይዟ ተመርጦ እግዚአብሔር ሲፈጣት ጥሩ ሆና በዛ ሼፕ ስለተሰራች ፀሐይን የመሸፈን እድል ተሰጥቷታል ማለት ነው። ይሄ የሁለቱ መገጣጠም ግርዶሽ እንዲፈጠር ያደርጋል። እስኪ እንግዲህ ይሄንኛውን የፀሐይ ግርዶሽ ልዩ የሚያደርጉት ክስተቶች ምንድን ናቸው? አሁን በአሜሪካ ላይ ዛሬ ላይ ሃፕን ያደረገው ሶላር ኢክሊፕስ እና የዚህኛውን ስናወዳድረው ለምሳሌ በ2017 በዩኤስ ወደ 14 ከተሞችን ያለፈ ለሁለት ደቂቃ አርባ ሁለት ሰከንድ የቆየ ወይም ቶታሊቲው ወይም ዳርክነሱ ለዛ የቆየ ነበር። እንዲሁም ፓዙ ሲያልፍ ብዙ ከተሞችን ይነካል። በዚህ ክስተት ውስጥ የተሸፈነው ወደ ሰባ ማይልስ የሚሆን ርቀት ውስጥ ያሉ በዛ ከተማ ውስጥ ያሉ ሰዎች ዳርክነስን ኤክስፒሪየንስ ያደርጋሉ። አሁን ግን በ2 24 የምንጠብቀው ኤክሊፕስ ከዚህ ተለቅ ያለ ነው። ወደ 15 ከተሞች ይይዛል። ኮምፕሊት ዳርክነስ በነዚህ 15 ከተሞች ውስጥ ይታያል። ከዛም ባለፈ የስፋቱ የፓዙ ስፋት ከመቶ እስከ መቶ ሀያ ማይሉ ያጠቃልላል ማለት ነው። ስለዚህ ከ32 ሚሊዮን ሰዎች በላይ ይህንን ዳርክነስ ኤክስፒሪንስ ያደርገዋል በቴክሳስ በኩል ነው የሚገባው። ከሜክሲኮ የሚባል ሀገር ወደ ኖርዝ አሜሪካ እኛ የምንኖርበት ሀገር ውስጥ ያልፋል። ከዛ ወደ ካናዳ ይሄዳል። በቴክሳስ ይጀምራል። ከዛ ወደ ኦክላሃማ፣ አርኬንሳስ፣ ሙዙሪ፣ ኬንቱኪ፣ ኢንዲያና፣ ኦሃዮ፣ ፔንስልቬኒያ፣ ኒውዮርክን፣ ቨርሞንትን አልፎ ሜንን አልፎ ወደ ካናዳ ይሄዳል ማለት ነው። ስለዚህ ሜን የመጨረሻው ኤግዚት ሆኖ እንደሆነ እንጠብቃለን። ባለው ፕሮጀክሽን ይሄ ኤክሊፕስ ከ2017 አገይን ትንሽ ለየት የሚያደርገው ቴክሳስ ላይ ለአራት ደቂቃ ከ24 ሰከንድ የቆየ ዳርክነስ ኤክስፒሪየንስ ያደርጋሉ እነሱ። ኤክሊፕሱ የሚጀምረው ወደ አንድ ሰዓት ከ27 ፒም ወይም ደግሞ 1:27 ፒም ሴንትራል ዴይ ታይም ላይ ነው የሚጀምረው። በሜን ሲወጣ ወደ ሶስት ሰዓት ከ45 ይመስለኛል። ይሄ ኢስትሪም ዳይታይም ላይ በዛ ይጨርሱ ወደ ካናዳ ይሄዳል ማለት ነው። ዋሽንግተን ዲሲ የምኖር ወይም ሌሎቹ ሰዎች ፓርሻል ኤክሊፕስን ኤክስፒሪየንስ እናደረጋለን። አንዳንድ ግዛቶች እንግዲህ የአስቸኳይ ጊዜ አዋጅም አውጀዋል። በጣም ስጋት አለ። ለህዝቦቻቸው ያን ያክል የሚያሰጋ ክስተት ነው ወይ ይሄ ክስተት? እንዲሁም ደግሞ ሰዎች ምን አይነት ጥንቃቄ ነው ማድረግ ያለባቸው በዚህ ወቅትስ? በጣም ጥሩ ጥያቄ እና አክቹዋሊ ፕሮቴክሽን ኢስ አ ፕራይመሪ፣ ራሳችንን መጠበቅ አለብን። አንዳንድ ስቴቶችም ደግሞ ይሄን ያደረጉት ህብረተሰቦቻቸው መጠበቅ ይፈልጋሉ። ምን ፕሮቴክት ማድረግ አለብን የሚለውን ሀሳብ ከማንሳቴ በፊት አንድ ሁለት ነገር ልንገርሽ። አንድ ሰው ያለ ፕሮቴክሽን ወይም ደግሞ ያለ ጥንቃቄ ወደ ሰማይ ሲያይ ግርዶች ሲኖር በጣም ፎከስድ የሆነ ወይንም ደግሞ የተሰበሰበ የብርሃን ጨረር ወደ አይኑ ይገባና ብላይንድ ስፓት የሚባሉ ነገሮች ይፈጠራሉ። በዛ ባየንባቸው ከባድ ጨረር የደረሰባቸው የአይን ሴንሰሮቻችን ሲቃጠሉ፣ ወይም ደግሞ አምፖላቸው ሲበላሽ ማለት ነው በጨረር ብዛት። ይህ እንዳይሆን መጠንቀቅ አለብን። ሁለተኛ ደግሞ እኛ ጎልማሳዎች መንገድ ላይ የሄድን ኢንፎርሜሽን ብንለዋወጥ ኢንፎርም ደግሞ ካልሆነን እና ዳርክነሱ በቀን ሲመጣ ደንግጠን አክሲደንቶች በጣም ይፈጠራሉ እና ከ2017 አንጻር ዳታ እንደሚያሳየው በቀን በደቂቃ ሰባት ሰው በአክሲደንት ሞት የነበረውን ወደ አስር እና ወደ አስራ አንድ ያስተልቀዋል። ስለዚህ አንድ ስቴት እንደዚህ አይነት እርምጃዎችን ይወስዳል እና ከዛ አንጻር ነው እዚህ ጋር ይዤ ያለው የሶላር ኤክሊፕስ ግላስ። ይሄ ከናሳ ሴንተር ያመጣሁት ነው። እናንተም በአካባቢያችሁ ናሳ ሴንተር ካለ እንዲሁም ደግሞ አምዞን ላይ የተለያዩ ቦታዎች ላይ ሄዳችሁ አይናችሁን ፕሮቴክት የሚያደርግ ሰርቲፋይድ የሆነ ግላሶችን መውሰድ አለባችሁ ከዚህም ጋር አያይዘህ እንግዲህ እንስሳትን የዱር እንስሳትን ባህሪያቸውን ሊቀይሩ ይችላል እየተባለ ነው እና እስ እሱም ላይ ትንሽ ነገር ብትለን እንግዲህ ይሄ ኤክሊፕስ ኢሬጉላሪቲ አለው ወይም ደግሞ በየቀኑ ኤክስፒሪየንስ የምናደርገው በየቀኑ የምንለማመዳቸውን ነገር አይወክልም ምንድን ነው በብዛት ቀኖቻችን በአማካኝ 12 ሰዓት ቀን፣ በአማካኝ ደግሞ 12 ሰዓት ጨለማ። በአማካኝ እንግዲህ እኛ እንደ ሰው ውስጣችን ይህንን ከሶላር ሲስተም እኛ አካል ስለሆነ የመምሸትና የመንጋቱ ሪትም በውስጣችን እኛ ስንወለድ ከጀኔሬሽን የመጣ ልመምዱ እንደ ሰዓት ወይም ክላክ ሰውነታችን ውስጥ አለ። ያ ሰዓት መተኛችንን እና መንቅያችን እንስሳት ያውቃል። ተመሳሳይ እነዚህ አይነት ልምምዶች በእንስሳቶች ላይ በተለያየ በዚህ ምድር ላይ የሚኖሩ አካላት ይህንን ኤክስፒሪንስ ያደርጋሉ እኛ ሰዎች እንደምናደርገው። ይሄ መዛባት እኛ በአፋችን አውርተን ትክክል ነው ትክክል አለ ምን ሲሆን የተፈጠረው የሚለውን አውርተን እኛ እንደርሳን ማድረግ እንችላለን፣ እኛ ሰዎች ስለሆነ ጭንቅላት ስላለን ግን እንስሳቶች ይህንን አብኖርማሊቲ የሚገልጹት የተለያዩ ድምፆችን በማሳየት ይታወቃቸዋል ወይም ደግሞ ልዩነት እንዳለው እነሱ ከተለማመዱት ነገር ልዩነት እንዳለው የሚናገሩበት አይ ቲንክ እንደ ቋንቋቸው ይመስለኛል። ስለዚህ ቋንቋቸው ነው የክልብስ መጥቷል እያሉን ይመስለኝ። እንግዲህ የፀሐይ ግርዶሽ አሁን በዚህ እኛ ባለንበት ዘመን ተከስቶ አይተኗል። እንደ ህዋ ተመራማሪ ይሄ ክስተት እንደ ባለሙያ ምን አይነት ነገሮችን ያስመዘግባል? በተፈጥሮ ዑደት ላይ ምንን ነገር ያመላክታል? በጣም ጥሩ ጥያቄ። አክቹዋሊ ሳይንስ ለሚሰራ ሰው ይሄ ወቅት በጣም ስፔሻል ነው። አሁን ቅልጡም የጠየቅሽኛለ ይሄ የ2024ቱ ምን አዲስ ነገር አለው ብለሽኝ አንድ ሁለት የሰነዘርኩባቸው ነገሮች አሉ። ግን ከዛም በተጨማሪ ሳይንስ ለሚሰራ ሰው ትንሽ ዩኒክ የሆነ ጊዜ ነው። ይሄ ጊዜ አንደኛውም ያው ይህን ከማብራራቴ በፊት ፋንዳሜንታል እንትኖቹ ሼር ላርገች አንደኛውም እኛ ያለንበት ሶላር ሲስተም ፀሐይ በመሀል ላይ ሆና ፀሐይ እንደ ኤንጂን ነች፣ ወይም ደግሞ ዋና መሰረታዊ አነቃናቂ ነች የዚህ ሶላር ሲስተም ናው። እነዚህ ከፀሐይ ዙሪያ የሚቃጠሉት ኮሮና ይባላል፣ ወይም ደግሞ በላቲን ክራውን እንግዲህ ፀሐይ የራሷ የሆነ ሳይክል አላት። በጣም የምትቆጣበት እና ደግሞ አክቲቪቲዋ በጣም ቀንሶ ረጋ የምትልበት ወቅት አለ። ይሄ የ11 ዓመት ሳይክል አላት ፀሐይ እና በጣም በምትቆጣበት ዓመታት፣ እነዚህ ከሷ የሚወጡ የፕላዝማ መጠን በጣም ይጨምራል። ያ ሲጨምር ወደ መሬት ወደ መሬት ይመጣል ማለት ነው። ያ ወደ መሬት የመጣው መሬት በተፈጥሯ ደግሞ ያመነጨችው ማግኔቶስፌር ወይንም ደግሞ እንደ ጋቢ የሸፈናት ከፀሐይ የሚመጣውን ይሄ ከባድ የሆነ ሶላር ዊንድ ወይም ደግሞ ልክ እንደ ንፋስ ግን የሶላር ነው። በጣም በጣም ሄቪ የሆነ ዴንጀረስ የሆኑ ሬዲሽኖች ያሉበት ኤነርጂ ሲመጣ እሱን ፕሮቴክት ያደርጋል። ግን ፉል ፕሩፍ አይደለም። እሱ በተናወጠ ቁጥር ብርድ ልብሳችን እኛን የሸፈነው ብርድ ልብስ በተናወጠ ቁጥር ምድር ላይ ያሉ ነገሮች ይቃወሳሉ ማለት ነው። ስለዚህ ሁሌ ሳይንቲስቶች ያንን ነገር ማወቅ፣ ማጥናት ይፈልጋል። ማጥናት የሚፈልጉበት አንደኛው ይሄ ነገር ሊመጣ ነው የሚል ፕሪ ዋርኒንግ ወይም ዋርኒንግ መስጠት ከቻሉ ከዚህ ከፀሐይ የሚመጣው ሬዲዬሽን ምድር ላይ ከመጣ እኛ የምንጠቀምባቸውን የኤሌክትሮኒክስ ዲቫይሶች፣ ቴሌኮሙኒኬሽን ሳተላይቶች፣ አሁን በምድሮቻችን ላይ የሚዞሩትን እኔና አንቺ የምንገለገልባቸውን ይሄ እንዳለ የላፕቶፕ ሲስተሞች ኢንፍራስትራክቸሮች ግሪዶች የፓወር ግሪዶች እንዳለ መበጣጠስ ኃይል አለው ማለት ነው ስለዚህ ናሳ ትልቅ ስራ ይሰራል አንደኛው ስራ የፀሐይ ባህሪዋን ሞኒተር ማድረግ ነው ስለዚህ የፀሐይን ባህሪ ሞኒተር ለማድረግ ያንን የኮሮና ማስ ኢንጀክሽን የምንለው ከፀሐይ የሚወጣ ከፍተኛ ኃይል በደንብ ለማጥናት እድሉን ይሰጣቸዋል ማለት ነው ሁም አመሰግነው ዶክተር ስለሰጠህ ነ ጊዜ ስለቆይታችን ስለ ባለሙያ ማባዳ በድቀ አመሰግናለን

ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይላችሁ።